የሲዳማ አርነት ንቅናቄ አባሎቹና ደጋፊዎች እንዲሁም ሌሎቹም የህብረተሰብ ክፍሎች በተለያዩ የሲዳማ ዞን ወረዳዎች ውስጥ እየታሰሩ እንደሚጉላሉ ተናገረ። ታሰሩ የተባሉት ሰዎች የታሰሩት በህገወጥ ተግባር ላይ በመሰማራታቸው ነው ሲል የዞኑ አስተዳደር ይናገራል። ዝርዝሩን ሰለሞን አባተ ይዞታል። በሲዳማ ዞን ሀያ አንዱም ወረዳዎች ውስጥና በሐዋሳ ከተማ በርካታ አባሎቻቸው ደጋፊዎቻቸውና ሌሎችም የህብረተሰብ ክፍሎች እየታሰሩ መሆኑን የነገሩን የሲዳማ አርነት ንቅናቄ ሲአን፣ ሊቀመንበር ዶክተር ሚሊዮን ቱማቶ ናቸው። ነሐሴ ዘጠኝ ቀን ከተከበረው ፍቼ የሚባለው የሲዳማ ዘመን መለወጫ ቀጥሎ በተከበረው የጨምበላላ ባህላዊ በዓል ወቅት፣ ከዚያ በኋላም እስራቱ መቀጠሉን የሚናገሩት አቶ ሚሊዮን የፓርቲያቸው ሰዎችና ደጋፊዎችም ሲዳማ ክልል እንዲሆንና አዋሳም ቻርተርድ ከተማ እንድትሆን ጠይቀው እንደነበረ አቶ ሚሊዮን አስታውሰዋል። ይሁን እንጂ በፍቼ በዓል ወቅት የተነሳ አንዳችም ችግር እንዳልነበር ይጠቁማሉ። ሁሉም እኮ ዜጋ አሁን እኮ ያለው ያ አሁን በፍቼ በዓል ማንኛውም ሰው ቀርቶ የቤት እንስሳ መሆነ ብን ዙር እንሰሳ እንኳን አይታደርም አይታይነካም ነክ ልዩ ክብር የሚሰጡበት ቀን ነው። ሰዎች በዛ ቀን ከመቼውም የበለጠ ለሰላም፣ ለጤንነት፣ ለእድገት፣ ለአንድነት ብሎም ለልማት የሚያሉበት አብሮ የሚሰሩበት እንጂ የሚጣሉበት አንዱ ሌላውን የሚያስሉበት ቀን አልነበረም። ግን የተገላቢጦሽ ነው ሆነ እና ይሄ ደግሞ ለሲዳማ ህዝብም ለኢትዮጵያም ህዝብ እንግዲህ ሆነ ይሄ ሁኔታ ነው። ዶክተር ሚሊየን ስንት ሰው ሆኖ ታሰሩ ያሉኝ በሲዳማ ዞን ፖሊስ መምሪያ አስር ናቸው። አዋሳ ሆኑ ቤት ሰላሳ አምስት ናቸው። የተለያዩ ወረዳዎች ደግሞ ከሁለት መቶ በላይ የሚሆኑ ሰዎች እንግዲህ ታስሩ ያሉበት ተማሪዎች፣ አርሶ አደሮች፣ የሃይማኖት መሪዎች፣ የባህል መሪዎች እና ሌሎችም የህብረሰቡ ክፍል አባላት የሚሆኑ በምን ምክንያት አስረናል ነው የሚሉት አሳሪዎቹ ባለስልጣናት። የአካባቢ ሁኔታ ሰዎችን በማያውቁት ሁኔታ ሌላ አጀንዳ በስተጀርባ ሊኖር ይችላል። ያ ግን እኛ ግልጽ ለኛም ሆነ ለህብረሰቡ ግልጽ ያልሆነበት ትምህርት ሁኔታ ነው አሉ እና በግልጽ ተጨባጭ መረጃ በሌለ ሁኔታ ነው ሰዎች የታደ እየታሰሩ ያሉት። ዶክተር ሚሊየን የሲአን ሊቀመንበር ነዎት እና የዚህን አይነት ድርጅት ሊቀመንበር ሲሆኑ አንዳንድ መረጃዎች እጆ ይኖራሉ ብለን እናስባለን። ክላሲፋይድ የሆኑ ሊሆኑ ይችላሉ፣ ወይም ደግሞ በድርጅት ኃላፊነቶ የደረሰዎት ይፋዊም ቢሆኑ መረጃዎች ሊኖሩ ይችላሉ። እንደ ሲዳማ አርነት ንቅናቄ ሊቀመንበርነቶ የተለየ የሚያውቁት ነገር የለም ወይ? እርስ ቀጣ ሁኔታ ነው ያ ከግንቦት ጀምሮ ግንቦትን ሰሌና ሐምሌን አካባቢ

የሆነ መጠን መረጃ በሌለበት ሁኔታ እና ያም በመሆኑ ሆኖ ዳይሬክትሪ ሰዎች እንዲፈቱ ከአስተዳደሩ ጋር ውይይት እየጠቀ ያለበት ሁኔታ ያለው ምን ለማስጨበጥ ነው? ምን አርገዋል ተብሎ ነው እነዚህ ሰዎች ማስረጃ እና መረጃ የሚያስፈልግበት በምን ወንጀል ሰርታ ተብሎ በመሆናቸው ብቻ ከተለያዩ አካባቢዎችና ሐዋሳን ጨምሮ ካሉት መስሪያ ቤት እንግዲህ ብዙዎቹ እንደውም በመስሪያ ቤት ደረጃ የተለያዩ ትላልቅ ስራዎችን አብሮ በመብራት ሰዎች እየሰሩ ያሉ ናቸው እና ያመስል እዛ በሚሰሩበት አካባቢ ችግር ስለሚፍታያሲሆኑ ምንም የታወቀ በለ ሁኔታ ነው የታወቀው የተካሄደው። ዶክተር ሚሊየን የኢትዮጵያ ህገ መንግስት ማንም ሰው በሚያዝበት ጊዜ እጁ በአርባ ስምንት ሰዓት ውስጥ ፍርድ ቤት እንዲቀርብ ያዛል። በዚህ መሰረት የተከናወነ ነገር አለ። ሰዎቹ ፍርድ ቤት ቀርበዋል። እንግዲህ ያ ከሳምንት ከሆነካለ በኋላ አንዳንዱን አሁን እንግዲህ የሱ ፍርድ ቤት እንዳ ትመጣ የመጠየቅ ሁኔታ የተጀመረበት ሁኔታ ነው አሁን ያለው ግን ለማንኛውም በአርባ ስምንት ሰዓት ውስጥ ፍርድ ቤት ቀርቧል። ልጃቸው ከተያዘበት ጊዜ ጀምሮ ሰዎቹ ብዙዎቹ ከዛ በሰዓት በላ በአባ ስምንት ሳይሆን በቀናት አራት አምስት ቀን ምገዛም በላይ እንግዲህ በቆየ ሁኔታ ነው። እንግዲህ ወዲያው በዛ ህጉ እና ደንብ በሚፈቅደ መሰረት የተደረገ አይመስለኝም። የእናንተ አባላት ናቸው እነዚህ ሰዎች። አሁን የሚ አባላትም አሉ፣ ሌሎች ያው ተወላጅ ሆነ ስል ያሉ አሉ፣ ሌላ አባላትም አሉ፣ ሌሎችም አሉ። ከታሰሩት መካከል ስንት ይሆናሉ? የእናንተ አባላት? ብዙ ነው። አሁን ብዙዎቹ ሶስት አራት ቀን እየታሰሩ የሚፈቱ ናቸው። ግን ያ ደግሞ ብዙዎቹ እንግዲህ አባላት ናቸው። ሌሎቹ ደግሞ ደጋፊዎች ናቸው። ይህንኑ ሊቀመንበሩ ዶክተር ሚሊዮን ቱማቶ የሚያነሷቸውን የሲዳማ አርነት ንቅናቄን ብሶትና ጥያቄ ዤ ወደ ሲዳማ ዞን ደውዬ ዋና አስተዳዳሪውን አቶ ሚሊዮን ማቴዎስን አነጋግሬያለሁ። በእኛ ዞን ውስጥ በሌላ ዞን ውስጥ የታሰሩትን አላቅም። ምክንያቱም የሲዳማ አርነት ንቅናቄን እስከሚገባኝ ድረስ በሲዳማ አካባቢ ነው የሚንቀሳቀሰው ነገር ግን ሁለት ተፈቶ አካባቢ ሰው ታሰረ የሚባለውም ስህተት ነው። ምናልባት ከዚህ ከፊቼ ጨምባላላ በዓል ጋር ተያይዞ አንዳንድ ችግሮች ተፈጥሮ ነበር። ከዛ ጋር ተያይዞ የታሰሩ ሰዎች ሊኖሩ ይችላሉ። በመሰረታዊነት ግን የታሰሩ ሰዎች የሲአን ወይም የሲዳማ አርነት ንቅናቄ አባል በመሆናቸው ታሰሩ አይደሉም። ማንም ሰው ከሕግ በታች ነው የእኛም አባል የሆኑ ጭምር ያሉበት እንጂ የሲዳማ አርነት ንቅናቄ አባል የሆኑ ተብሎ ተለይቶ የታሰሩ ሰዎች የሉም። የሲዳማ አርነት ይሁን የአደግ አባላት ከሕግ ውጭ የሆኑ ስራዎች ሲሰሩ ሊያዙ የሚችሉበት ሁኔታ አለ። በዚህ ሂደት እንጂ ት ልቅና አባል ናቸው ተብሎ ተለይቶ የድርጅቱ አባላት የተያዙበት አግባብ የለም። አሁን በአብዛኛው በእርግጥ እንደዚህ አይነት ሰዎች ታስረዋል ወይ ከበዓሉ ጋርም ከበዓሉም ውጭ ከበዓሉ ጋር በማይገናኙ ሁኔታዎች ሰላማዊ ሁኔታውን የሚያናጉ እንቅስቃሴዎችን የሚያደርጉ አካላት ሊኖሩ ይችላሉ። ከዚህ ጋር ተያይዞ የታሰሩ ሰዎች አሉ። ተጣርቶ ግን በአብዛኛው ተለቀቁበት ሁኔታ ነው ያለው። በየትኛውም አካባቢ ህግን የሚያደፈርስ ሰላምን የሚያደፈርስ ነገሮች ሲፈጠሩ እስኪጣራ ድረስ ሰው በቁጥጥር ስር ውስጥ ሊቆይ የሚችልበት ሁኔታ ሊኖር ይችላል። ግን አሁን ባለው ሁኔታ በዋናነት ለማለት ለማንሳት የሚፈልገው አባላት የታሰሩ የተባለው ነገር የእነሱ አባላት ተብሎ ተለይተ የታሰሩ ሰዎች እንደሌሉ ብቻ ነው ለመናገር የሚፈልገው ምንድን ናቸው እነዛ ህገወጥ ተብለው የተወሰዱ አድራጎቶች፣ እነዛ ያሉኝ ሰዎች ተያዙበት ወይም ተይዘው የተለቀቁም ካሉ ተይዘው የተለቀቁበት ምክንያት ያው አንዳንድ ሁኔታዎች አሉ። በዞኑ ውስጥ ከዚህ ከፍቼ ጨምባላላ በዓልና ከዛም በፊት ጋር ተያይዞ አንዳንድ ሰላምን የሚያደፈርሱ ነገሮች ነበሩ። ከዚህ ጋር ተያይዘ ነው ቅድም ህገወጥ ድርጊት ውስጥ የገቡ ሰዎች ያልኩ ምንድን ናቸው እነዛ ሰላምን የሚያደፈርሱ ነገሮች መነሻቸው ምንድን ነው? ሁለተኛ ምን ሲያደርጉ ተገኙ? እሱ ጉዳዩ በፍርድ ቤት የተያዘ ስለሆነ ከዚህ በላይ ማብራሪያ ባልሰጣ። እሺ፣ ግን እንዲያውቁት ያህል ሲናገሩ የነበረው በተለይ ደግሞ ከዚህ ከሲዳማ የክልል ጥያቄና የሐዋሳን ከተማ ቻርተርድ እንድትሆን በመጠየቃቸው ምክንያት ብቻ እንደሆነ ነው የታሰሩት የሚናገሩት ሲዳማ ክልል የመሆን ጥያቄ በሕገ መንግስት ላይ ያለ ነገር ና አዲስ ነገር አይደለም። ከዚህ ጋር ተያይዞ ሕጋዊ የሆነ ጥያቄን መጠየቅ ፍሬ ወይም ሌላ ነገር ምዳርግ አይሆንም። ግን ይህን ጥያቄ ከህግ አግባብ ውጪ መሄድ፣ ይህን ጥያቄ አስታኮ ሌላ ድርጊት ለመፈጸም መሞከር ትክክል አይሆንም። ያው ጥያቄውን በመጠየቅ የታፈረ አይደለም። አዎ የምጠይቀው የፍርዱ ሂደት ትክክል ነው ትክክል አይደለም በሚል ሳይሆን ምንድን ነው ወንጀል ተብሎ ለፍርድ ቤትም ቢሆን የቀረበው በክስ ደረጃ የቀረበው የተያዘባቸው ጭብጥ ምንድን ነው? ከፍርድ ውደት በኋላ ማዋራ ያሰጣል። አሁን በዚህ ላይ ይብቃል። አቶ ሚሊዮን የሲዳማርነት ንቅናቄ አባላት ብቻ አይደሉም የታሰሩት፣ ወይም የሲዳማርነት ንቅናቄ አባላት ናችሁ ተብለው አይደሉም የታሰሩት ብለውኛል። እና የታሰሩ የኢህአደግ አባላት ወይም የሌሎች ድርጅቶች የፖለቲካ ድርጅቶች አባላት አሉ። በዋናነት እዚህ ላይ ለአነት አ እንደሞከርኩት የክልል ድርጅት አባል ተብሎ የታሰረ አይደለም ያለው። የእኛም አባል ሊሆን ይችላል። የሲያንም አባል ሊሆን ይችላል። ሌላም ሌላም ድርጅት አባል ሊሆን ይችላል። ግን በወቅቱ ተፈጥሮ ተፈጥሮ በነበረው ሁኔታ ምክንያት የታሰሩ ሰዎች አብዛኛዎቹ ተፈቷል። ግን ድርጅትን በለየ መልኩ አልነበረም በወቅቱ ያለው ሁኔታና ያው ይህንን ነገር ነው። ይህን የሚበላይ ከሌላ አካልም ማጣራት ይችላል። አሁን ግን በእስር ላይ የሚገኙ ሰዎች አሉ። አቶ ሚሊዮን አብዛኛው ሰው ተለቋል። አሁን ትክት ሰዎች በጉዳያቸው በፍርድ ቤት እየታየ ያለ ሰዎች አሉ። ለምንድን ነው እነዛ ሰዎች ያልተለቀቁት? ያ ፍርድ ቤት የተያዘ ጉዳይ ስለሆነ በፍርድ ቤት እየታየ ነው። የመጨረሻቸውም ይታያል። የተለቀቁትስ በምን ሁኔታ ነው የተለቀቁት? በባሰ የተለቀቁ ሰዎች አሉ። ተመልሰው ሊፈለጉ ይችላሉ ለት ነው እነዛም ያ በዋስትና ትለቀቁላ ያም ሊኖር ይችላል። በክልሉ ውስጥ ነዋሪ የሆኑና የንቅናቄው አባልም ሰው እንዲህ አይነቱ አድራጎት ሲፈጸም የመጀመሪያው አለመሆኑን በድርጅታቸው ላይ ሲካሄድ የቆየም የማዋከብ አካል እንደሆነ ይጠቁማሉ። እስሙ ዲሞክራሲ አለ ተብሎ ሁላችንም እየተንቀሳቀስን ባለንበት ደጋፊዎቻችን እኛን ተከትለው መመሪያችንን ተቀብለው ሲንቀሳቀሱ፣ በየአካባቢ ብዙ እንግልትና አንዳንዱ እየታሰረ አንዳንዱ በአካባቢ ማህበረሰብ እንዲገለል ሁሉ ሲደረግ፣ ያው የአካባቢ ህብረተሰብና ህብረተሰብ ብዙ ደጋፊዎቻችን ስለሆኑ አልተገለሉም እንጂ በገዢው ፓርቲ ብዙ እንግልትና ብዙ መታሰር ብዙ መደብደብና ያው ያለ ጥፋት መከሰስ ሁሉ ነበረ። በየምርጫው ደግሞ ሳናሸንፍ የቀርንበት ወቅት አልነበረም። ስናሸንፍም ያው ያድግ መሪ ሳይሆን ወይም አስተዳዳሪ ሳይሆን ገዢ ስለሆነ ያው በጉልበት ድላችንን ቀምቶ እየወሰደ ን ስለሆነ ቆየ ነውና እናንተ በየምርጫው ወቅት ታዛቢዎች የሏችሁም? ምን ታዛቢ ሳናስቀምጥ የቀርንበት ወቅትም የለም። ታዛቢዎቻችን ይታዘባሉ። እንደውም አንዳንድ ከአንዳንድ አካባቢ ታዛቢዎች ምን ልታደርጉ ትቀመጣላችሁ? እናንተ እኮ ለይስሙላ ነው። እኛ በጦርነት በድል ያመጣ ነውን እናንተ በወርቀት ልትወስዱ ነው? እንደ እስከ ማለት በይፋም እስከ ማለት ነው የሚደርሱት። እና ይህን አቤቱታችሁን ታቀርባላችሁ? ለምርጫ ቦርድ ይሁን ለፍርድ ቤት አቅርባችሁ ታውቃላችሁ? ለምርጫ ቦርድ ሁልጊዜ እናቀርባለን። እስከ አገር አቀፍ ምርጫ ቦርድ ድረስም ያቀረብንበት ወቅት አለ ያው ምርጫ ቦርዱም ገዩ ፓርቲ ያስቀመጠው ስለሆነ ፍትሐዊ ሳይሆን ለአንድ ፓርቲ የወገነ ያው ወገንተኛነቱን ያሳየን ነው። እነዛ ደግሞ በየወረዳው እና በየቀበለው ምርጫ ቦርድ ተብለው የሚቀመጡት ይህንን ምርጫ ስታሳኩ ትሾም አላቸው ተብለው አሳይን ተደርጎት የሚቀመጡ ናቸው። ከዘጠና ሰባቱ ምርጫ ጀምረው ምርጫ ቦርድ የሆኑት እኮ አሁን ተሹሞ ደህና ደህና ቦታ በፓርቲው የተሰጣቸውና ተሹሞ ያሉ ናቸው። ምርጫ ቦርድ ለማንም እንደማይወግንና ወገናዊነትም እንደሌለው በየጊዜው ሲናገር ይሰማል። በፍቼ በዓልና በጨምበላላ ጨዋታዎች ወቅት እዚያው የነበሩትና የሲያንም አባል የሆኑትን እኒሁኑ ሰው ምናልባት በወቅቱ ህገወጥ አድራጎቶች ተከስተው እንደነበረ ጠየቄያቸዋለሁ። የሲዳማ ሌላውን ሕዝብ አክባሪ ነው፣ እንግዳ ተቀባይ ነው። ሌላውን ደግሞ በስዳማ ውስጥ ያለ በክልሉ ውስጥ ያለ ማንኛውም ብሔረሰብ ስዳማ ሌላ ነው ብሎ አይደለም የሚጠራው፣ የእኔ ነው እኛ አንድ ነን የእኔ ነው ብሎ ነው የሚጠራው። እንኳን ሌላና በመጣ ሰው ላይ አንድ ችግር ብደርስ አብሮ ተጋፍጦ ነው የችግሩ ተካፋይ የሚሆነው። ስለዚህ ሌላ ላይ የስድብ የዛቻ የምን መንፈስ የለም፣ እንኳን ሌላና አንድ ብትር የያዘ ሰው የለም ባዶ እጁን ያለ ሰው ሌላውን አልሰደበ ሌላውን ያልነካ ባህሉን እያሞጋገሰ ነው የዘፈነው እንጂ ሌላውን አልነካም፣ አልሰደበም፣ ምንም አላለም። እንኳን አመጻና ምንም የስድብ ቃላት እንኳን ያልነበር። በነገራችን ላይ ክስ የተመሰረተባቸው ሰዎች አሉ። አሁን ከዛ ራሱ ምንድ ነው የምክር ቤት ካቢኔ ናቸው። ይሄ መስካሪዎች ራሳቸው ናቸው፣ ራሳቸው ከሰው ራሳቸው መስክረው ራሳቸው ናቸው ያሳሰሩት። እና ያለ ምንም ምክንያት ይበቃ ለይተን ሌላው እነኚህ ከታሰሩ ደግሞ ሌሎችም እነሱን አይተው በቃ ምንም ሳይናገሩ እየተሸማቀቁ ይኖራል በሚል ዓላማ ብቻ ነው ያስ አመሰግናለሁኝ ለጊዜው። እግዚአብሔር እኔም በጣም አመሰግናለሁ። እኛ የት እንተነፍስ ችግራችን የት እንናገር ብለን ስናስብ ነበር እና፣ እሺ በጣም ነው የማመሰግነው። ስለ ፍርዱ ሂደትና ሌሎችም የተነሱ ፍትህ ነክ ጉዳዮች ለመጠየቅ የሐዋሳን የፍትህ ቢሮ ኃላፊ ለማግኘት ሞክሬ ያለሁ ለጊዜው ስልካቸው ዝግ ነበር።